ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አሁን ጀመረ። ጤና ይስጥልን አድማጮች፣ እንደ ምን ውላችሁ አምሽታችኋል። አርብ ነሐሴ አምስት 2009 ዓመተ ምሕረት የምናስተናግዳችሁ አዲሱ አበበና ቆንጂት ታየነን። ከምሽቱ ለዛሬ ከያዝነው አብይ ርዕስ እንጀምራለን። ወደ ጅጅጋ በሚወስደው መስመር ሀረር ከተማ አቅራቢያ በተኩስ የታጀበ ግጭት ነበር ይላል የዩናይትድ ስቴትስ ኤምበሲ፣ የኢትዮጵያ መንግስት ያስተባብላል። እኛ የነበረን መረጃ እና የአሜሪካ ኤምባሲ የለቀቀው መረጃ የሚጋጭ ነበረ። እኛ ባለን መረጃ ጦርነትም ወደ ሞት ውሱም አልነበርም። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ዶክተር ነገሪ ሌንጮን ድምጽ ነው የሰማ ነው። የአካባቢው ነዋሪዎች የኤምባሲውን መግለጫ ያጠናክራሉ። ለሶማሌ ክልል ይሰጣል የተባለው መሬት በጉርሱም ወረዳ ከሚገኘው ጎሬ ቀበሌ ጀምሮ ነው። ቀጥሎም ወረ አሊ፣ ወረ ጉዬ፣ በከካ በአጠቃላይ ጉርሱም ወረዳ ስር የሚገኙ ስምንት ቀበሌዎች ናቸው። በአብይ ርዕስ ዘገባ ይኖረናል። ወደ የመን ሲጓዙ በአሸጋጋሪያቸው ሆን ተብሎ ወደ ባህር የተጣሉት ስደተኞች ተጨማሪ አስከሬናቸው እየተገኘ ነው። በዚህም ላይ ዘገባ አለን። በአማራ ክልል በግብር ግምት ሳቢያ አሁንም የተዘጉ የንግድ ቤቶች አሉ። ዘገባ ይኖረናል። የቅድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና ጋዜጠኛ ኤልያስ ገብሩ በአምሳ ሺህ ብር ዋስትና ከእስር ተለቀዋል። በሁለተኛው አጋማሽ ዘገባ እናስደምጣለን። ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ወደ ዓለም ዜና እናልፋለን። ዓለም አቀፍ ታዛቢዎች ኬንያ በብሔራዊ ደረጃ ባካሄደችው ምርጫ የመለኪያውን ጥቅስ ፈተና አልፋለች ብለዋል። በሌላ በኩል በዛሬው ዕለት ይፋ ይደረጋል ተብሎ ሲጠበቅ የቆየው የምርጫ ውጤት ሊዘገይ እንደሚችል በኬንያ የሚገኙ ዘጋቢዎቻችን ጠቁመዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖራል። የሶማሊያ ጥበቃ ጓድ ኃላፊ ጀኔራል ሁሴን ሐሰን ኦስማን ሞቃዲሾ ማዕከላዊ እስር ቤት ውስጥ የመግደል ወይም የግድያ ሙከራ ተደረገባቸው ሲል የሶማሊያ ደህንነት ምንጭ ለቪኦኤ ማለትም ለአሜሪካ ድምጽ ራዲዮ አስታውቋል። አደጋውን ዛሬ አርብ ያደረሰው አንድ አጥፍጦ ጠፊ ሲሆን ጀኔራሉ ወዲያውኑ ወደ ሐኪም ቤቱ መወሰዳቸውም ምንጮች ተናግረዋል። የአይን ምስክሮች ሲናገሩም አንድ ሰው ከኮማንደሩ ከመኪናቸው ሲወርዱ ጠብቆ ሲያበቃ ጥቃቱን እንደሞከረባቸው ተገልጧል። የሩዋንዳው ፕሬዝደንት ፖል ካጋሜ ፕሬዝደንታዊ ምርጫውን በ96 ከመቶ ድጋፍ እየመሩ መሆናቸውን የሀገሪቱ የምርጫ ኮሚሽን አስታወቀ። የሩዋንዳው የምርጫ ኮሚሽን ዋና ጸሐፊ በብሔራዊ ቴሌቪዥን ወጥተው ሲያበቁ በሰጡት መግለጫ በዛሬው ቀን ከ80 ከመቶ በላይ ከሆኑት በአገሪቱ ከተመዘገቡ መራጮች መካከል 6.9 ሚሊዮን ሰዎች ወደ ድምፅ መስጫ ጣቢያዎች መሄዳቸውን አስታውቀዋል። ባለፈው ሐምሌ ካጋሜ በአንድ ህዝባዊ ስብሰባ ላይ ሲናገሩ የፕሬዝደንታዊ ምርጫው ቀን እንደው ለሥነ ሥርዓቱ ያክል የሚካሄድ ነው ማለታቸው አይዘነጋም። በቅድመ ምርጫ ውጤት እንደታየው ከሆነም ካጋሜ ለሶስተኛ ጊዜ የመመረጥ እድላቸው አስተማማኝ ነበር። በጣምም ነው ደስ ያለኝ አለች አንዲት በንግድ ስራ የምትተዳደር የካጋሜ ደጋፊ። እንደሚያሸንፉም አምናለሁ። ሌላ ማሸነፍ የሚችል ተወዳዳሪ ከቶ የለም ያለችው ይህቺው ሴት ይቺን አገር ማስተዳደርም ሆነ መምራት የሚችሉት እሳቸው ብቻ ናቸው ስትል ጨምራ ተናግራለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ኮሪያ ዩናይትድ ስቴትስ ላይ ጦርነት ከከፈተች ፒዮንግያንግ ላይ የበቀል እርምጃ ለመውሰድ የዩናይትድ ስቴትስ ጦር ዝግጁና ስንዱ ነው አሉ ፕሬዚዳንት ዶናልድ ትራምፕ። ሰሜን ኮሪያ ጥበብና ማስተዋል የጎደለው እርምጃ የምትወሰድ ከሆነ በመፍትሄነት ያዘጋጀነው ወታደር እርምጃው ለመውሰድ በተጠንቀቅ ነው ሲሉም ዛሬ አርብ ባሰራጩት የትዊተር መልእክት ገልጠዋል። ተስፋ አደረጋለሁ አሉ ትራምፕ ኪም ጆን ኡን ሌላ አቅጣጫ ይይዛሉ። የፕሬዚዳንት ትራምፕ ማስጠንቀቂያ ይፋ የሆነው ቻይና የመጀመሪያዋ ተንኳሽ ሰሜን ኮሪያ ከሆነችና ዩናይትድ ስቴትስ አጸፋውን ከመለሰች ከሰሜን ኮሪያ ጋር አልወግንም ብላ ካለች ሰዓታት በኋላ ነው። ሰሜን ኮሪያ የመጀመሪያውን ጥይት ከተኮሰችና ዩናይትድ ስቴትስም ምላሽ ብትሰጥ ቻይና ገለልተኛ መሆን አለባት ሲል ኦፊሴላዊ ያልሆነ አንድ የቻይና ጋዜጣ ዘግቧል። ይሁን እንጂ አለ ይኸው ጋዜጣ በርዕሰ አንቀጹ፣ ኪም ጆንግ ኡንን ከስልጣን ለማንሳት ዩናይትድ ስቴትስና ሸሪኳ ደቡብ ኮሪያ ወታደራዊ ትብብር ካደረጉ ቻይና መተባበር ይኖርባታል። ነገር ግን ዩናይትድ ስቴትስና ደቡብ ኮሪያ በወታደራዊ ትብብር የሰሜን ኮሪያውን አምባገነን መሪ ጥለው የአካባቢውን የፖለቲካ አቅጣጫ ለመቀየር የሚፈልጉ ከሆነ ቻይና ያኔ አትደግፋቸውም ብሏል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በመቶዎች የሚቆጠሩ የዩናይትድ ስቴትስ ዲፕሎማቲክ አባላትን ከሩሲያ አካባቢ ለማስወጣት በማቀዳቸው ዶናልድ ትራምፕ በሂስ ሸንቆጥ አድርገዋቸው ሲያበቁ እቅዱ ግን በርካታ ወጪም ይቀንስልናል እኮ በማለት ምስጋና ቸረዋቸዋል። ትራምፕ በትናንቱ ዕለት ከኒውጀርሲው የ የጎልፍ መጫወቻ ስፍራ በሰጡት ቃል ለበርካታ ሰራተኞች የምንከፍለው ደሞዝ በዝቶ ለመቀነስ እየሞከርን ነበርንና ፑቲን ይህንን ለማድረግ በማቀዳቸው አመሰግናቸዋለሁ ብለዋል። ለዚህ ፕሬዚደንት ትራምፕ ለሰጡት አስተያየት እስካሁን ከውጭ ጉዳይ ሚኒስቴር የተሰጠ መልስ ምንም አልተሰማም። ሮይተርስ የዜና አገልግሎት ግን አንድ በስም ያልተገለጹ የቀድሞ የውጭ ጉዳይ ሚኒስቴር ባልደረባን ጠቅሶ እንደዘገበው በዚህ ፕሬዚደንቱ ለሩሲያው መሪ በሰጡት መልስ የመስሪያ ቤቱ አባላት ከፍተኛ ቁጣና ብስጭት አሰምተዋል። ፕሬዚደንት ትራምፕ የሰጡት ይህ መልስ ግን የቀልዳቸውን ይሁን ወይም የምር ግልጽ አይደለም። ዋይት ሀውስ እስካሁን በፕሬዝደንቱ መልስ ላይ ምንም ያለው ነገር የለም። ትራምፕ ግን በሩሲያ ላይ ጠንካራ አቋም ባለመያዝ ይታወቃሉ። አንድ የዩናይትድ ስቴትስ የጦር መርከብ በስትራቴጂያዊ የደቡብ ቻይና ባህር አጠገብ በሚገኘው ኦፊሴላዊ ደሴት አካባቢ በማለፉ ቻይና ዛሬ አርብ ከፍተኛ ተቃውሞ አሰምታለች። አንድ የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ በሰጠው መግለጫ የጦር መርከቡ የቻይናንና ዓለም አቀፍ ሕግን ጥሶ የቻይናንም ሉዓላዊነት በመድፈር አካባቢውን ለአደጋ አጋልጧል ብሏል። የቻይና ባህር ኃይል የዩናይትድ ስቴትሱን የጦር መርከብ ለይቶና አውቆ በማስጠንቀቅም ከአካባቢው እንዲለቅ አድርጓል ብሏል ቃል አቀባዩ የደቡብ ቻይናን ባህር የራሷ አድርጋ የምትቆጥረው ቻይና ይህን መሰል እንቅስቃሴ በየጊዜው ይህን መሰሉን እንቅስቃሴ በየጊዜው ትቃወማለች። የአፍጋኒስታን ባለስልጣናት እንዳስታወቁት ምስራቃዊ ናንጋርሃር ክፍለ ሀገር ውስጥ በዓለም አቀፍ ኃይሎች ሌሊቱን የተካሄደ የጸረ ሽብርተኝነት የአየር ጥቃት ሕጻናትንና ሴቶችን ጨምሮ በትንሹ አስራ ስድስት ሰዎች ሞተዋል። ህይወት የጠፋባት የሳአር ዋሊ ወረዳ አስተዳዳሪ ሀሽካ ሚና ዛሬ አርብ ለቪኦኤ በሰጡት ቃል የአየር ጥቃቶቹ የተካሄዱት በሁለት የተለያዩ ስፍራዎች ሆኖ አንደኛው በአንዲት ተሽከርካሪ ላይ፣ ሌላው ደግሞ ህጻናት በተሰበሰቡበት ስፍራ መሆኑን ገልጸዋል። ከሰለባዎቹ ስምንቱ በአንዲት መኪና ውስጥ የነበሩና ከአንድ ቤተሰብ የሆኑ ናቸው ብለዋል አስተዳዳሪው ጨምረው በተካሄደው ጥቃት የደረሰውን ጉዳት እየመረመርን ነው ያሉት አስተዳዳሪው መረጃ እንዳገኙ ይፋ እንደሚያደርጉ አስታውቀዋል። በመጨረሻም በማዕከላዊቷ የቻይና ክፍለ ሀገር ሻንዢ ዛሬ አርብ በደረሰ የአውቶቡስ መጋጨት አደጋ 36 ሰዎች ሞተው ሌሎች 13 መቁሰላቸውን የቻይና ባለሥልጣናት አስታውቀዋል። በአደጋው የቆሰሉት ወደ ሆስፒታል የተወሰዱ ሲሆን ከሞት የተረፉትን የማዳንና የአስቸኳይ ጊዜ እርዳታ አቅርቦት ማካሄዱ እንደቀጠለ መሆኑም ታውቋል። ከሽዋን ክፍለ ሀገር ዋና ከተማ ቼንግኒዮ ተነስቶ ሕናን ክፍለ ሀገር ወዳለችው ሊዋንግ ከተማ የሚጓዘው አውቶቡስ ከግንብ ጋር ይቅርታ፣ ተጋይቶ ነው አደጋ የደረሰበት። ቻይና ውስጥ ዛሬ ዛሬ ይህን መሰል አደጋ እየተዘወተረ ወይም እየተለመደ በመሄዱ አሽከርካሪዎች ይበልጥ ጥንቃቄ እንዲያደርጉ መገናኛ ሚኒስቴር አሳስቧል። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ አምስት ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጆ ይታይና አዲሱ አበበ። ለምሽቱ ከያዝናቸው ዘገባዎች ለቅምሻ እናሰማ ጊዜ ላይ ደርግ ከፍ የነበሩ ቅሬታ ተሰቱ እና ተጨምሮባቸዋል። ቅሬታ ስላነሱ፣ ለምሳሌ አንድ በለገበላይ የሚባል ኮንቴነር አስቀምጦ ቁርስ ቤት እሚሰራ እሱ ላይ ፊት አራት ሺህ ብር ተጣለበት። ቅሬታ በማቅረቡ ምክንያት ብቻ ሰባት ሺህ ብር ቅሬታ ካጠረብኩ በሚል ተጥሎበታል። በአማራ ክልል በግብር ተመን ሳቢያ አሁንም የተዘጉ ንግድ ቤቶች እንዳሉ እየተገለጸ ነው። ከነዋሪዎች አንዷን ነበረ የሰማ ነው። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። በኋለኛው አጋማሽ ከምናቀርባቸው ዝግጅቶች ደግሞ አሁን ለቅምሻ ያህል እናሰማችሁ። ኢትዮጵያዊነት የዜግነት ማንነትን አክብሮ በመያዝ ከሌሎች እንደ ቋንቋ፣ ባህል፣ ሃይማኖት ከመሳሰሉት በላይ ሀገራዊ ራእይና ተልዕኮ ያለው የህዝቡን አንድነትና እኩልነት የሚያረጋግጥ መሪ ሀሳብ የያዘ የሲቪክ እንቅስቃሴ ነው። ኢትዮጵያዊነት የተሰኘው የሲቪክ ድርጅት ሊቀመንበር ዶክተር እርቁ ይመር ናቸው። ነገና ተነጎዳያ ባላቸው ጉባኤ ዙሪያ አነጋግረናቸው የሰጡን ወይም ከሰጡን መጥስ የተወሰደ ነው። ዝርዝሩ እንዳልሽው እንዴት ሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከአዲስ አበባ ወደ ጅጅጋ በሚወስደው መስመር በባቢሌና በሐረር ከተማ አካባቢ የተከሰተ በተኩስ የታጀበ ግጭት መንገድ መዝጋቱን በትናንትና እለት አስታውቆ ዜጎቹ ወደዚያ አካባቢ የሚያደርጉትን ጉዞ እንዲሰርዙ መክሯል። የኢትዮጵያ መንግስት በበኩሉ በተኩስ የታጀበ ግጭት የለም፣ መንገዱ ክፍት ነው ሲል ስለት ይዘው የተቃውሞ ድምፅ ያሰሙ መኖራቸውን ግን አምኗል። ሄኖክ ሰማእግዜር ዝርዝሩን ይዟል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ ጅጅጋ መስመር ከሚደረጉ ጉዞዎች እንዲታቀቡ የመከረበት መግለጫው በባቢሌና ሐረር ከተሞች መካከል መንገድ መዘጋቱን በተኩስ የታጀበ ግጭት መቀስቀሱንና የኢትዮጵያ የመከላከያ ሰራዊት ወደ ስፍራው መሰማራቱን ያትታል። የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪ የዩናይትድ ስቴትስ ኤምባሲ የሰጠውን መግለጫ ያጠናክራሉ። በጉርሱም ወረዳ በተለይ በኦሮሚያና ሶማሌ ክልል የመሬት መካለልን በተመለከተ ተገፍተናል ያሉ ወደ ተቃውሞና አልፎም ውጊያ ማምራታቸውን አንድ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የገለጹ የወረዳው ነዋሪ ተናግረዋል። ጉርሱም ለሶማሌ ክልል ይሰጣል የተባለው መሬት በጉርሱም ወረዳ ከሚገኘው ጎሬ ቀበሌ ጀምሮ ነው። ቀጥሎም ወረ አሊ፣ ወረ ጉዬ፣ በከካ በአጠቃላይ ጉርሱም ወረዳ ስር የሚገኙ ስምንት ቀበሌዎች ናቸው። መሬቱ የተሰጣቸው ከትናንት ወዲያ ሲሆን ጦርነቱ ትናንት ተጀምሮ ጉርሱምና ባቢሌ ላይ ዛሬም ቀጥሏል። በዩናይትድ ስቴትስ ኤምባሲ የወጣውን መግለጫ ከእውነት የራቀ ነው ሲል የኢትዮጵያ መንግሥት ያስተባበለ ሲሆን የድንበር ማካለል ሥራ እየተሠራ መሆኑን እና ለተቃውሞ የወጡ ነዋሪዎችም ከወረዳው አስተዳደር ጋር ተወያይተዋል። የዕለት ተዕለት ኑሮ ዛሬ መቀጠሉንም ጨምረው አስታውቀዋል። የመንግሥቱ ቃል አቀባይ ዶክተር ነገሪ ሌንጮ ትናንትና በአሜሪካን ኤምባሲ የተሰራጨው መረጃ እንዳየን እንዳገኘን እኛም ለማጣራት ጥረት አድርገን ነበረ በዛ ኦሮሚያ ብሔራዊ ክልል እና በሶማሌ ብሔራዊ ክልል መካከል ከዚህ በፊት በድንበር አካባቢ ግጭት ስለነበረ የሁለቱ ክልሎች ይህንን ችግር በሰላማዊ መንገድ ለመፍታት የተስማሙበት ሁኔታ ነበረ። ያንን መሰረት በማድረግ ደግሞ ስራ ስለጀመሩ የድንበር ወሰኑን መካለሉን ስለጀመሩ እንከታተል ነበር እና እኛ የነበረን መረጃ እና የአሜሪካን ኤምባሲ የለቀቀው መረጃ የሚጋጭ ነበረ። እኛ ባለን መረጃ ጦርነትም ወይ ደግሞ ትኩስም አልነበረም። ነገር ግን በአብሌ ወረዳ ውስጥ ይሄንን የድንበር መካለል ስራ የሚሰሩ የኮሚቴ አባላት ስራቸውን እየሰሩ ባሉበት አንድ አካባቢ ላይ ያልተስማሙ ወይ ደግሞ በዚህ በድንበር መካለሉ ላይ ከሌላ ከሶማሌ ክልል እንግዲህ ባለን መረጃ በህገወጥ እዛ አካባቢ የሰፈሩ ሰዎች ስራቸውን እንዳይሰሩ መጉላለት የፈጠሩበት ሁኔታ እንደነበረ ነው። ከዛ በኋላ ኮሚቴው ያደረገው ምንም ግጭት ሳይፈጠር ይህንን ድንጋይ የወረወሩና ችግር የፈጠሩት እንዳውም ሴቶችና ልጆች ናቸው ነበር የተባለው። መሳሪያም ያልያዙ ናቸው። እንዲሁ በእጃቸው መንጫ ያዙ ናቸው እና የኮሚቴው አባላት ደግሞ እንዲሁ ጉዳዩ እንዲሁ በቀላሉ እንዲፈታ ስራቸውን አቋርጦ እንደሄዱ ነው ያለን መረጃ የሚያሳየው። ከዚህ ውጭ ግን ጦርነትም አልነበረም የተፈጠረ ግጭትም አልነበረም። አሁን ዛሬ ወደ ስራቸው ገብቶ ስራቸውን እየሰሩ እንደሆነ ነው። አቶ ሙሳ አህመድ በጉርሱም ወረዳ የድንበር ግጭትና የጸጥታ ቢሮ ኃላፊ ናቸው። አስቀድሞ በኦሮሚያ ክልል የነበሩ ስፍራዎች አሁን በሶማሌ ክልል ስር መውደቃቸውን ለኦሮሚኛ ዝግጅት ክፍላችን ተናግረዋል። የእኛ ስለሆነ እዛ ያለው ቀበሌዎች ሁሉ ወራሊ፣ ወረጉየ፣ ኮሉምየ፣ ፈርህየ፣ ሬብሲስ፣ ቆሬ፣ በካካ እነዚህ ሁሉ የኦሮሚያ ናቸው። አሁን በፊት ኦሮሚያ ነበር። አሁኑ ኦሮሚያ ናቸው፣ ግን ወረቀት ላይ ያለው ቆሬ ነው የሚለው። ቆሬ ሶማሌን ሰጡት አሉ። የኦሮሚያና ሶማሌ ክልል የድንበር ከተሞች ይገባኛል ጥያቄ ከቦረና አንስቶ እስከ ሀረርጌ ድረስ በተለያዩ ጊዜያት ግጭቶችን ሲያስከትሉ ቆይተዋል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ሁኔታውን እንዲህ ያስረዳሉ። ለዚህ በተደጋጋሚ ለሚፈጠረው ግጭት ምክንያት የሆነው ድንበሩ በትክክል ክል ስላልተከለለ ስለሆነ ለወደፊት ከዚህ በፊትም በሰላም ይኖር የነበረው ህዝብ በሰላም እንዲቀጥል ለማድረግ በትክክል ድንበሩ መታወቅ ስላስፈለገ ነው ማለት ነው። ምክንያቱም ለሌላ ግጭት ምክንያት እንዳይሆን ከዚህ በፊት የነበረው ውድ የሰው ልጅ ህይወት የጠፋበት ንብረት የወደምበት እንዳይደገም ነው የተፈለገው። ዶክተር ነገሪ ሁኔታዎች አሁን መረጋጋታቸውን አስረድተዋል። በአዲስ አበባ የሚገኘው የዩናይትድ ስቴት ኤምባሲ ዜጎቹ በዚህ መስመር ከሚደረጉ ጉዞዎች ለጊዜው እንዲታቀቡ መክሯል። የምሽቱን አብይ ርዕስ አድምጠናል። አሁን ወደ መጽሔት ክፍለ ጊዜ እንሻገራለን። ከኢትዮጵያ ወደ ሶማሊያ ከዚያም ከሁለት የሶማሊያ ከተሞች ተነስተው ወደ የመን በመጓዝ ላይ እያሉ በቀይ ባህር ላይ በአሸጋጋሪዎቻቸው ከተጣሉት መካከል የተረፉት ስደተኞች ወደ ባህር የተወረወሩት በአሸባሪዎቻቸው ከተደቀነባቸው መሳሪያ ለማምለጥ እንደሆነ ገልጠዋል። ከእነርሱም ውስጥ የተወሰኑት በዋና ሲተርፉ፣ ሌሎቹ ደግሞ ማዕበል እንደተፋቸው ለአሜሪካ ድምፅ ተናግረዋል። አቅም ያልነበራቸው ደግሞ ሕይወታቸው ጠፍቷል። በሌላ በኩል ወደ ባህር ተገፍትረው ከተጣሉት ኢትዮጵያውያን መካከል የሁለቱ አስከሬን ዛሬ ከባህር ላይ መገኘቱን በባህሩ ዳርቻ ቀብራቸውን በማስፈጸም ላይ ነኝ ያለ አንድ ኢትዮጵያዊ ለአሜሪካ ድምፅ ተናግሯል። የዓለም አቀፍ የፍልሰት ጉዳዮች ድርጅት በበኩሉ ወደ ባህር ተገፍትረው ከተረፉት አብዛኛዎቹ መንገድ መቀጠላቸውን አስታውቋል። ለፍለጋ ወደ ቦታው የሚሄድ ተጨማሪ ቡድን በማዘጋጀት ላይ መሆናቸውንም ጨምረው ገልጠዋል። ጽዮን ግርማ ዘገባላት። ትላንት ነሐሴ አራት ቀን 2009 ዓ ም በአሳዛኝ ሁኔታ ባህር ላይ የተወረወሩት 160 ኢትዮጵያውያን ናቸው። አብዛኞቹ ከኦሮሚያ አካባቢ እንደሆኑ ይናገራሉ። ከአማራና ከትግራይ አካባቢም ተነስተው በጀልባዋ ላይ የተሳፈሩ ነበሩ። ይህንንም የተናገሩት ከተረፉት መካከል ቀጣዩን ጉዞ ለማድረግ አቅማቸው አልፈቅድ ስላላቸው አሁን የመን አቅራቢያ ሻባዋ በተባለ ክፍለ ሀገር ዶር አሊ የሚባል ቦታ የተቀመጡ ኢትዮጵያውያን ናቸው። በጀልባው ላይ ተጭነው ከነበሩት መካከል መስኖ ጣሀ የተባለችው ሴት የተነሳሁት ከሀረርጌ አካባቢ ፈጪሴ ከተባለ ቦታ ነው ትላለች። ሁኔታዎች አስመርረው ነው ከቤት የወጣሁት። ነብሰ ጡር ነኝም ብላለች ከሀረርጌ ወደ ሶማሌ ክልል ሸሸው ከዚያም ውጫሌ በመጨረሻም የመን የሚያደርሰኝ ጀልባ ላይ ከሌሎቹ ጋር ተሳፈርኩ ብላናለች በዚህ ጀልባ ላይ ለመሳፈር ገንዘብ መክፈላቸውንም ትገልጻለች አስራ ስምንት ሰዓት ከተጓዙ በኋላ አሁን ደርሳችኋል እዚህ ውረዱ አሉን አለች መስኖ የጀልባው ሞተር ሳይጠፋ ወደ ውሃው ውረዱ አሉን መሳሪያ ደቅነው ነው ነበሩ ትላለች ጀልባውን ከመገልበጣቸው በፊት ሲደበድቡን ነበር። ሴቶቹን ጸጉራችንን ጨመደው ይዘው ሲገፈታትሩን ነበር። አሁን የቀበርናቸው ሁለት ሴቶች ጋር እጅ ለእጅ ተያይዘን ነበር። ሶስታችንንም ይዞ ገፈተረን። ሁለቱ ሞቱ። እኔ እግዚአብሔር አተረፈኝ። ሌሎቹ ሞቱ። እኔን ሁለት ሴቶች እያገዙኝ ተረፍኩ ብላናለች መስሎ ከባህሩ ላይ የተረፉት በቦታው ላይ ብዙም አልቆዩም። አቅም ያላቸው ወዲያውኑ አካባቢውን ለቀው በእግራቸው ጉዟቸውን ቀጠሉ። ዓለም አቀፉ የፍልሰት ድርጅት አይኦኤም የደረሰባቸውም ተረድተው መንገዳቸውን ቀጠሉ። መስኖና ሌሎች ጥቂቶች ግን መንገዳቸውን መቀጠል አልቻሉም። ግማሾቹ ታመዋል፣ የተወሰኑት ደክሟቸዋል። መስኖ በእርግዝናዋ ምክንያት መዳከሟን ትናገራለች። ለዚህ ሁሉ ችግር የዳረጋት ደግሞ በመንደሯና በቀይዋ መኖር አለመቻሏ መሆኑን ገልጻልናለች። ሌላ ልጅ የለኝም ብቻዬን ነበርኩ፣ ምክንያቱ ደግሞ ባለቤቴ ታስሮ ነበር ትላለች። ባለቤቴ በዚህ በተቃውሞ ምክንያት ከታሰረ ሁለት ወር አልፏል እሱ ያራምድ የነበረውን ፖለቲካ ንገሪን እያሉ የኢትዮጵያ መንግስት ባለስልጣናት ስላስጨነቁኝ አገር ጥዬ ወጣው። ተመላልሰው ጠያየቁኝ፣ ተመላልሰው አስፈራሩኝ። በጥፊም የመቱኝ ጊዜ አለ። ባለቤቴ የታሰረበትን አናውቅም። በየእስር ቤቱ ሁሉ ፈልገን አጣ ነው። ሞቶም ሊሆን ይችላል። ሀሰን ጀማል ይባላል። ወላጆቹም ፈልገው ሊያገኙት አልቻሉም። ከድር ጠይብ ባላለው ከባሌ ዞን አጋርፋ ወረዳ ኦዳ ቀበሌን የተነሳሁት የሚለው የሃያ አምስት ዓመት ወጣቱ ደግሞ ይህንን ብሎናል። ከአንድ መቶ ስልሳ እስከ አንድ መቶ ስልሳ አራት ይሆናል ቁጥራችን። ሌሊትና ቀን እየተጓዝን አንድ አስራ ስምንት ሰዓታት ያህል ከሄድን በኋላ ንጋት ላይ እንዳለን ውሃ ውስጥ ገለበጡን። እግዚአብሔር ያተረፈን ለመውጣት ቻል ሳዩ አህመድ የ17 ዓመት ወጣት መሆኗን ነግራናለች ከምስራቅ ሀረርጌ ጃርሶን የተነሳሁት ብላናለች እናት አባት የለኝም አንድ ወንድም ብቻ ነበረኝ እሱም መንግስትን በመቃወሙ ሰልፍ ወጣ ብለው የት እንዳደረሱት አላውቅም ተስፋ ቆርጬ አገሬን ጥዬ ለመውጣት ወሰንኩ ትላለች እናት አባት የለኝም አንድ ወንድም ብቻ ነበረኝ መንግስት ተቃውሞ ሰልፍ ወጣ ብሎ ይዞት የት እንዳደረሰው አላውቅም። ተስፋ ቆርጬ አገሬን ጥዬ ለመውጣት ወሰንኩ። ጀማል ቄበሎ ጉራቻ ዛሬ በቦታው የነበረ ስደተኛ ኢትዮጵያዊ ነው። ረቡዕ ነሐሴ ሶስት ቀን በጀልባዎቹ ላይ ተጭነው የነበሩት አንድ መቶ ሀያ ሰዎች የተነሱት ከቦሳሶ ሲሆን ሀሙስ የተጫኑት ደግሞ አንድ መቶ ስልሳ ሰዎች ሽምብር ከሚባል ቦታ ነው የተነሱት ብሎናል። አጠቃላይ ሶስት መቶ ስደተኞች የነበሩ ሲሆን ከእነዚህ ውስጥ ሁለት መቶ ሀምሳዎቹ ኢትዮጵያውያን፣ ቀሪዎቹ ሀምሳ ደግሞ ሶማሊያውያን ናቸው ብሏል። እስካሁን መሞታቸው የተረጋገጠው ስልሳ ዘጠኝ ሲሆኑ የተወሰኑት አስክሬን ተገኝቶ ተቀብሯል፣ የተወሰኑት ደግሞ እየተፈለገ ነው ብሎናል። ይህንን አይኦኤምም አረጋግጧል። ጀማልን ማምሻውን አነጋግሬው ነበር። ከመቶ ስልሳ ሰው አስራ ዘጠኝ ሰው ሞቷል። ከአስራ ዘጠኝ ሰው የተገኘው ስድስት ሰው ነው። ከስድስቱ ሁለት ይሆን ስድስት ሴት ነው። አሁን እኔ እዛ ሞታ ከሚገኘው ባህር ተቀበሉት። ሁለት ሰው ባህር ተፍቶ እየቀበሉ ነው። እዛ ቦታ ነው የሚገኘው። ስምንት ሰው ተገኝተዋል ማለት ነው። በድምሩ ሁለት ሰው ባህሩ ተፍቶት ነው ያልከኝ። አሁን ባህሩ ተፍቶት አሁን እየቀበሉ ነው ያለ ነው። ስለዚህ አሁን ባህሩ እስከሚተፋው እየጠበቃችሁ ነው የምትቀብሩት ማለት ነው። ስትቀብሩ፣ እስቲ ንገረኝ እና እንዴት ነው የምትቀብሯቸው? ለአካባቢው ለሚገኙት ሰዎች ነግሬን ባህሩ ሚተፋ እንደሆን ደውሉልን ብለን ቴሌፎናችን ሰጥተንለት፣ ሚተፋው ካለ ይደውሉልናል። እንደዛ ሄደን እየጠበርን ነው ያለን። ስትቀብሯቸው የት ነው የምትቀብሯቸው? በባህሩ አጠገብ ትንሽ ከባህሩ ራቅ ብለን፣ ባህሩ አጠገብ የመኪና መንገድ ነው የማቃብጠው። ከመኪና መንገድ ወደዛ አሳልፈን ነው የምንጠብረው። ማንነታቸው ይታወቃል። ይለያሉ። ቤተሰባቸው መታወቂያ ያላቸው ሰዎቹ አሁን ከመሀላቸው ከሀያ ዘጠኙ ሁለት ሰው አንድ ሴት እና አንድ ወንድ ስማቸው እና ቴሌፎናቸውን አግኝቸዋለሁ። በእርግጥ ስማቸውን አሁን መግለጻችን ነው ወደ ሰራ ተባለው ስቀመ ለምንድን ነው ወደ ባህር የሚገፈትሯቸው? ወደ ባህር የሚገፈትላቸው እነዚህ ሰዎች ህገወጥ ስራ ስለሚሰሩት እዚህ ሀገር ይያዛሉ። የየመን ባህር ኃይል ባህር ኃይል ካያቸው ስለማይለቃቸው የራሳቸውን ፍላጎት ከማሉ በኋላ ለሰው እርዳታ ወይ ምሬታ የላቸውም። እንደ ፍላጎታቸው የትም ወርውሮ ማን ነው እንደይቃ። ስለዚህ እንዳሉ ነው የዘረገፏቸው ባህር ውስጥ አዎ እንዴት ተረፉ? የተረፉት፣ ኦኬ፣ የተረፉት አንዳንድ ሰው አለ ዋና የሚችል እንደገና፣ በጸባይ ባህር ማዕበሉ ራሱ ይወርውረዋል። እነዛ የት ሄዱ ታዲያ? ወደ በዚህ መስመር ሸቧ በሸቧ መስመር ወደ ሰና መስመር የሚወስዳቸው መስመር ይዞ ሄደዋል። ሰዲ ነው የሚፈልጉት ግማሹ፣ ግማሹ የፖለቲካ ስኬተኛ ማለበት እንደዛው ሄደዋል። ጉዟቸውን ቀጥለዋል። መጨረሻቸው የት ነው የሚሆነው እኔ መጨረሻ ይሄን ይሆናል ብዬ በእርግጥ ማድረግ ያዳግተኛል አንተ አሁን ምን እያረክ ነው አሁን እኔ መቃብር ላይ ነው ያለሁት እየቀበርኩ ነው ሁላችሁ ነው የተገኘ የቀሩት ጉዟቸውን የቀጠሉት ስደተኞች በምንድን ነው የሄዱት? መልሰው በእግራቸው ነው የሄዱት። በእግራቸው ምንድን ነው ግን ምክንያታቸው? ይነግሯል ይነግሯችኋል። አሁን ይሄንን ሁሉ ሕይወታቸው መስዋዕት አድርገው የሚመጡበትን እነሱን ጉልዳይ ስንቃብል ለምንድን ነው ከሀገር ቤት የወጣ ሳኒል ሳንጠይቃና አልስም የተለያየ ምክንያት ያቀርባሉ። አንዳንዱ የፖለቲካ ስደተኛ አለ፣ በሰላማዊ ሰልፍ ምክንያት ይህንን ምክንያት የሚያቀርቡ አሉ። ሌሎች ደግሞ አገር ቤት ከድህነት ለመውጣት ኑሮዬን ለማቀየር መኖር አልቻልኩም፣ ማንቀጠችልም ከክፍለ ሀገር ክፍለ ሀገር ሄደህ እሰራለሁ ብትል ትጠየቃለህ፣ ትታሰራለህ። ሰልችቶህ ነው ኑሯችን ለማቀየር የወጣን ነው የሚሉት። ከየት አካባቢ ነው የመጡት አብዛኞቹ ስደተኞች? አብዛኞቹ የመጡት ከኦሮሚያ፣ ከትግራይ፣ ከአማራ ክልል። ለምሳሌ ትናንት ከሞቱት ሁለቱ ወንዶች ትግሬ ናቸው፣ አራቱ ሴቶች ኦሮሞ ናቸው። ሁላቱ አሁን የወጡት ማንነታቸውን ልናውቀ እንችል። አሁን የመን ረብሻ ነው አደል ያለው። ዚ ሀገር ጦርነት መኖሩን ትሰማለ ብለን ስንጠይቃቸው ያው ጦርነት ጦርነት ነው። ኖ ተቀምጨ ከልሞት ሞትሞት ይሻለኛል ብዬ ከሀገር ወጣው የምሉታል። ጄኔቫ የሚገኘውን የአዮኤም ቢሮ ቃል አቀባይ ኦሊቪያ ሂደንን ስለ ዛሬ ሁኔታ ጠይቂያቸው ነበር። እንደሚመስለኝ ወደ ባህረ ሰላጤ ሀገራት በጉዞ ላይ ናቸው። ድንበሩ ላይ ለመድረስ ከአምስት እስከ ሰባት ቀን ይፈጃል። ስለዚህ አሁን የመን ውስጥ ነው የሚሆኑት። እኛ የአስቸኳይ ጊዜ የሕክምና አገልግሎትና ምክር ሰጠናቸዋል። ወደ የመን ለመጓዝ ያለውን አደገኝነት ገልጸን ወደ አገራቸው ለመመለስ ለሚፈልጉ እርዳታ ለመስጠት ዝግጁ መሆናችንን ገልጸንላቸዋል። ይሁን እንጂ ጉዟቸውን ለመቀጠል ወስኗል። አንድ ቦታ ለመቆየት አይፈልጉም፣ እንዳይታሰሩም ይፈራሉ። ይህ ማለት ወደ የመን ለመምጣት ካሳለፉት በደል አንጻር ማለት ነው። በአሁኑ ሰዓት እኛ ከእነሱ ጋር ግንኙነት የለንም። ነገ ወደ ቦታው የሚሄድ አንድ ቡድን በማዘጋጀት ላይ ነን። እሁድም በቦታው ለፍለጋ የሚሄድ ሌላ ቡድን እንልካለን። የመን በጦርነት እየታመሰች ነው። በዚህ ላይ ደግሞ በኮሌራ ወረርሽኝ ዜጎቿ እየተጠቁ ይገኛሉ። ሀገሪቱ በዜጎችና በስደተኞች ብዛት ተጨናንቃለች። አይኦኤም ባወጣው መረጃ መሰረት በዚህ ውጥረት ላይ ከጥር ወር ጀምሮ 55 ሺህ ስደተኞች ከአፍሪካ ቀንድ ወደ የመን መሰደዳቸውን ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ቀጣዩ ዘገባ እናልፋለን። ዓለም አቀፍ ታዛቢዎች ኬንያ በብሔራዊ ደረጃ ባካሄዳቸው ምርጫ የመለኪያውን ጥቅስ ፈተና አልፋለች ብለዋል። በሌላ በኩል ደግሞ በዛሬው ዕለት ይፋ ይደረጋል ተብሎ የሚጠበቀው የምርጫ ውጤት ሊዘገይ እንደሚችል በኬንያ የሚገኙ ዘጋቢዎቻችን ጠቁመዋል። የዓለም አቀፍ ታዛቢዎቹን አስተያየት በተመለከተ ላሪ ሩቬዣ ለአሜሪካ ድምፅ ከናይሮቢ ዘገባ ልኳል። ሰሎሞን ክፍሌ ያቀርበዋል። ባለሥልጣናት በብሔራዊ ደረጃ የተካሄደውን ምርጫ ውጤት ይፋ ሲያደርጉ ድረስ ኬንያውያን በእርጋታ እንዲጠብቁ ዓለም አቀፍ ታዛቢዎች ትላንት ጥሪ አስተላልፈዋል። ተቃዋሚዎች የድምፅ አሰጣጡ አሰራር የወቅቱን ፕሬዚደንት እሁሩ ኬንያታን በሚያግዝ መልኩ ተደራጅቶ ማጭበርበር ተፈጽመዋል እያሉ ባለበት በአሁኑ ሁኔታ ውጥረቱ ከፍ ብሏል። ለካርተር ማዕከል የታዛቢዎችን ቡድን የመሩት የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ፣ አብረዋቸው የቀድሞ የሴኔጋል ጠቅላይ ሚኒስትር አሚናታ ቱሬ ይገኛሉ። ኬንያውያን በኮምፒውተር አማካኝነት ውጤቱ ለኡሁሩ ኬንያታ እንዲያደላ ተደርጓል የሚለውን ክስ ጨምሮ አጠቃላይ ውጤቱን ለመቃወም ሕግና ስርዓትን እንዲከተሉ ጥሪ አስተላልፈዋል። ማንም ቢሆን የትኛውንም አይነት ቅሬታ ዝም ብሎ ውድቅ ማድረግ የለበትም። ሊፈተሽ ሊመረመር ይገባል። ተፈጽሞም ከሆነ በራሱ በምርጫው ላይ ያሳደረው ተጽዕኖ መኖር አለመኖሩ መዳኘት አለበት። ያን የማድረጊያው መንገድ ደግሞ አለ። በእኛ እምነት ሰው የቀረቡ ክሶችን ለማጣራት ሕጋዊ ሂደቱን መከተል አለበት የሚል ነው። ዋና መስሪያ ቤቱን እዚህ በዩናይትድ ስቴትስ ያደረገው የካርተር ማዕከል ከብሔራዊ ዲሞክራሲያዊ ተቋም ከአፍሪካ ህብረት ከጋራ ብልጽግና ሀገሮችና ከአውሮፓ ህብረት ጋር በመሆን በጋራ በሰጡት መግለጫ ምርጫው ግልጽና ተአማኒ ይመስላል ብለዋል። የአፍሪካን ህብረት ታዛቢ ሉካን ቡድን የመሩት የቀድሞው የደቡብ አፍሪካ ፕሬዝደንት ታቦ ኢምቤኪ ናቸው። የአፍሪካ ህብረት የኬንያውን ምርጫ እንዲታዘቡ አርባ ሦስት ቡድኖችን በአራት መቶ የድምፅ መስጫ ጣቢያዎች አሰማርቷል። ኢምቤኪ ያስረዳሉ። ህዝቡ የሀገሪቱን የምርጫ ህግ በአሟላ ደረጃ ድምፁን እንዲሰጥ ተፈቅዶለታል። አሰራሩ የአፍሪካን ህብረት ፖሊሲዎችም የተከተለ ነው። በተመሳሳይ በድምፅ መስጫ ጣቢያዎች ቆጠራ የተካሄደውም የፖለቲካ ፓርቲዎች በተሳተፉበትና በግልጽ ሂደቱን ተከትሎ ነው። በዚሁ መሰረት እንግዲህ ከድምፅ አሰጣጡ ጀምሮ እስከ ቆጠራው ያለውን ሂደት እንደተከታተል ነው ኬንያና የአፍሪካ ህብረት ለዲሞክራሲያዊ ምርጫ ያስቀመጡትን የመስፈርት ደረጃ አሟልቷል እንላለን። የአውሮፓ ህብረት የታዛቢ ተልእኮ በበኩሉ በሰጠው አስተያየት በምርጫው ሂደት ላይ አንድም የማምታታት ሥራ መፈጸሙን አላየንም ብሏል። ሆኖም የታዛቢው ቡድን መሪ ማሬቴ ሻከ ለቪኦኤ ሲናገሩ የአውሮፓ ህብረት ግምገማ አሁንም መቀጠሉንና ከድምዳሜ እንዳልደረሱ አስረድተዋል። ውጤቶቹ አሁንም ከያቅጣጫው እየደረሱ ናቸው። እናም እዚህ ላይ የዋናው ጥያቄ ምርጫው ነጻና ትክክለኛ ነው የሚለው ነው። እኛ የምናየው ዘመቻውን በምርጫ ዕለት የተካሄደውን እንዲሁም ከምርጫው በኋላ ያለውን ሁኔታ አጠቃላይ ሂደቱን ነው። እነዚህን ሁሉ የሚያንጸባርቅ ብዙ ዝርዝር ያለው ሪፖርት ነው በመጨረሻ ማቅረብ የምንፈልገው። አሁን ገና ወገቡ ላይ ነው ያለ ነው። ለምሳሌ በምርጫ ዕለት ድምፅ ሰጪው ሕዝብ በትዕግስት ነበር ሂደቱን ያከናውነው፣ የሀገሪቱን ሕግ በተከተለ መልኩ አከናውኗል። ይሄ እንግዲህ የምርጫውን ዕለት የተመለከተ አንደኛው ምዕራፍ ብቻ ነው፣ አጠቃላይ ገጽታ አያንጸባርቅም። ኬንያውያን ማክሰኞ ዕለት ለፕሬዚደንት ለምክር ቤትና ለቀበሌ ለተወዳደሩት እጩዎች ድምፅ ሰጥተዋል። የሀገሪቱ ሕገ መንግሥት በሚያዘው መሠረትም ምርጫ ቦርዱ በይፋ ውጤቶቹን እንዲያሳውቅ የሰባት ቀናት ጊዜ ይሰጠዋል። እስካሁን ባለው ጊዜ ውጤቶቹ ይገለጻሉ ተብሎ ሲጠበቅ የነበረው ዛሬ አርብ ነው። ሆኖም የኮሚሽኑ ሊቀመንበር ናይሮቢ ለሚገኙ ዘጋቢዎቻችን ሲናገሩ ዛሬ በሀገሪቱ ሰዓት አቆጣጠር ከምሽቱ አንድ ሰዓት ተኩል ላይ ከፖለቲካ ተጠሪዎች ጋር እንገናኛለን ብለዋል። ስብሰባቸው እስከ ምሽቱ ሦስት ሰዓት ድረስ ሊቀጥል እንደሚችል በመገመት ዘጋቢዎቻችን ዛሬ ውጤቱ ይፋ ይደረጋል ብለው አይገምቱም። ሊዘገይ ይችላል ነው የሚሉት። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሰሜን ኮሪያ ላይ የጀመሩትን የብርቱ ቃላት ድብደባ ዛሬ ይበልጡን አጠንክረው ቀጥለውታል። ፒዮንግያንግ የዩናይትድ ስቴትሷን የፓሲፊክ ውቅያኖስ ደሴት ጓምን ለመደብደብ ያላትን ወታደራዊ እቅድ ከትናንት በስቲያ ረቡዕ አሳውቃለች። የቪኦኤዋ ዝላቲሳ ሆክ ያጠናቀረችውን ዘገባ ሰሎሞን አባታ ያቀርባል። ሰሜን ኮሪያ ጉዋም ላይ ጥቃት የመሰንዘር ውጥኗን ይፋ ያደረገችው በትንኮሳዋ የምትቀጥል ከሆነ ዓለም ቀድሞ አይቶት የማያውቅ የእሳትና የቁጣ ፍዳ ይወርድባታል ሲሉ ፕሬዚደንት ዶናልድ ትራምፕ ከአሜሪካ ፕሬዚደንት ተሰምቶ የማያውቅ የበረታ የዛቻ ውርጅብኝ ባሰሙ ማግስት ነው። ፒዮንግያንግ በዩናይትድ ስቴትስ ግዛትም ሆነ ከወዳጆቿ በአንዱ ላይ እንዲች ብላ ጥቃት ለማድረስ ብትሞክር መዘዙ ከግምት በላይ ነው ብለዋል ትራምፕ። ይህ የሁለቱ መሪዎች የዛቻ ልውውጥና ጡንቻን የማገላበጥ አባዜ ሁለቱም ረገብ እንዲሉና አደብ እንዲገዙ የሚያሳስቡ ጥሪዎችና የግልግል ሐሳቦችን ጋብዟል። ትራምፕ እንዲያውም ለሰሜን ኮሪያው መሪ ኪም ጆንግ ኡን ያስተላለፍኩት መልእክት ሊሆን ይገባው የነበረውን ያህል ጠንካራ አይደለም እያሉ ነው እያደረጉ ያሉትና እያደረጉም በቸልታ እየታለፉ ወይም እያመለጡ ያሉበት ነገር አሳዛኝ ታሪክ ወይም ትራጀዲ ነው። ይህ ደግሞ ሊፈቀድ አይችልም። ፒዮንግያንግ ጓም ደሴትን በኦገስት አማካይ ወይም በመጪዎቹ ጥቂት ቀናት ውስጥ እደበድ ባለሁ ስትል ያሰማችውን ዛቻና እቅድ ናቅ አድርገው ነው ትራምፕ ያጣጣሉት። በነገራችን ላይ ጓም ደሴት ሰባት ሺህ የሚሆኑ የዩናይትድ ስቴትስ ጦር አባላት የሰፈሩባት በፓሲፊክ ውቅያኖስ እምብርት የባህርና የአየር ኃይሎቿ መደቦች መገኛ ነች። ጓምን ምን እንደሚያደርጋት እናያለን። ጓም ላይ አንዳች ነገር ቢያደርስ ሰሜን ኮሪያ ውስጥ የሚደርሰው ነገር ማንም ከዚህ ቀደም አይቶት የማያውቅ ይሆናል። እንዲህ አይነቱን የትራምፕ የቁጣ ንግግር ያልወደዱላቸው ብዙ ናቸው። የፕሬዝደንት ትራምፕ ቋንቋ እሳት ላይ ነዳጅ ማርከፍከፍ ይመስለኛል። ከሰሜን ኮሪያውያን መስማት የለመድነውን አይነት አቀጣጣይ ወይም አናዳጅ ንግግር ነው። ደቡብ ኮሪያ የሚገኘው የዮንሴ ዩኒቨርሲቲው ጃን ዴላሪ ናቸው። ይሁን እንጂ ዲፕሎማሲ ከኪም ጆንግ ኡንም ሆነ ከአባቱ ጋር አልሰራም ብለዋል። ትራምፕ ሲመልሱ ሃያ አምስት ዓመት እየተደራደሩ ናቸው። ቢል ክሊንተንን ተመልከቱ። አልተሳካለትም። ደካማና ስኬት ታልባ ሆኗል። በቡሽ ላይ የሆነውን በኦባማ ላይ የሆነውን ተመልከቱ እንዲያውም ኦባማ ስለዚህ ጉዳይ መናገር እንኳ አይፈልግም። የዩናይትድ ስቴትስ ምላሽ ምን እንደሚሆን ፕሬዚደንቱ አንጥረው አልተናገሩም። ይሁን እንጂ ዩናይትድ ስቴትስ በዓለም ላይ እጅግ ኃያሏ ኒኩሌር አገር ሆና መቀጠሏን ለማረጋገጥ የኒኩሌር አቅምና ይዞታቸውን እንደሚያዘምኑ ትናንት ምሽት ላይ ለጋዜጠኞች ተናግረዋል። ትራምፕ የዩናይትድ ስቴትስን ጸረ ሚሳኤል መከላከያ ስርዓት ለማጠናከርና ለማስፋት እንዲሁም ጦራቸውን በዘመናዊ ሁኔታ ለማደራጀት ተጨማሪ ብዙ ቢሊዮኖች ዶላሮችን እንደሚያወጡ አክለው አስታውቀዋል። ፕሬዝደንት ትራምፕ ሰሜን ኮሪያን ጨምሮ ማንም ቢሆን በምንም ነገር ሊያስፈራራን አይችልም ዩናይትድ ስቴትስ የሰሜን ኮሪያን ጦር ለመጨፍለቅ ብቃቱ እንዳላት ወታደራዊ ጠበብት ይመሰክራሉ። ይሁን እንጂ የሚከፈለው የሕይወት ዋጋ ግዙፍ ነው የሚሆነው። በሰሜን ኮሪያ ላይ የኒውክሌር ድብደባ ቢፈጸም ሚሊዮኖች ሰሜን ኮሪያውያን ያልቃሉ፣ ለጎረቤቶቿም ጦሱ ክፉ ነው የሚሆነው። እርምጃው ከቻይና ጋርም ቅራኔ ውስጥ ሊከት ይችላል። ኒውክሌር ትጥቅ ለዓለም ደህንነት ትልቁ ስጋት መሆኑንም የሚናገሩት ትራምፕ እንዲጠፋ እንዲወገድ እንደሚፈልጉም ጠቁመዋል። ኑክሌር መሳሪያ ያላቸው ሩሲያ፣ ዩናይትድ ስቴትስ፣ ቻይና፣ ፓኪስታንና ሌሎችም ብዙ ሀገሮች እንዲያስወግዷቸው እፈልጋለሁ። ያ እስኪፈጸም ግን ዩናይትድ ስቴትስ በዚህች ምድር ላይ ልዕለ ሀያሏ ኒክሌር ሀገር እንደሆነች ትኖራለች። ፕሬዚደንት ዶናልድ ጄ ትራምፕ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በቅርቡ በመንግስት የተጣለውን የግብር ግምት ተከትሎ በተለያዩ የአማራ ክልል ከተሞች በራቸውን በመዝጋት ተቃውሟቸውን ሲገልጹ ከሰነበቱት የንግድ ድርጅቶች አንዳንዶቹ አሁንም በቅዋሚያቸው መቀጠላቸውን ነዋሪዎች ገልጸዋል። ከፍተው አገልግሎት መስጠት በጀመሩት ደግሞ የግብር ተመኑን ለመቋቋም ከፍተኛ የዋጋ ጭማሪ ማድረጋቸውን ለአሜሪካ ድምፅ አስተያየት የሰጡ የአካባቢው ነዋሪዎች እየተናገሩ ነው። የምስራቅ ጎጃም ስናን ወረዳ ዋና ከተማ ረቡ ገበያ ያሉ የንግድ ቤቶችም ዛሬም በራቸውን አልከፈቱም። ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁን አስተያየት ሰጪ የአሜሪካ ድምፅ ማምሻውን ካነጋገራቸው ውስጥ አንዱ ናቸው። በዚሁ ተመሳሳይ ምክንያት ድምፃቸው ሆን ተብሎ የተቀየረ መሆኑ መሆኑን ልንጠቁማችሁ እንወዳለን። አሉላ ከበደ ነው ያነጋገራቸው። ሰላም ወረዳ አሮጌ አንማሪነ ያለው ናሺ አንድ ቀን ሰግረዝ በዛ ብንል እየተባለ አማ ሱቅ ተዘጋ ለምስዛጋላሽናንተው ሆሬአንጨረሻዘጋ ለምን ትዘጋላችሁ ፖሊስ ትከፍታላችሁ የተባለ አንከፍትም አለ። በዚያ ረብሻ ተነሳ ተኩስ አንድ አስር ትዕግስት ተተኮሰ ከዛ በመቀጠል ከራሴ እስካሁን ድረስ ቡና ቤት የለ ሆቴል የለ ሻይ ቤት የለ ዳቦ የለ። አሁን ማውቀው ነገር በቃ ግብር በዛብኝ ነው በቃ ላላ ዙር በዛብኝ ቶ ሰው በጠላላ ነው ያለ። ዛሬ ምን ይመስላል ስናን ረቡዕ ገበያ ምን ይመስላል? አካባቢ ወርሶ ያሉበት ምንም ጭጭ ያለ ነገር ነው ምንም ገበያ ያለ ውርውርም ሰውም አንድም ነገር የለም። ዝም ብሎ በቃ ሱላ ዚግ ነው ህዝም እየጠንቋለ ያለ

የእርሶ መኖሪያ ከረቡ ገበያ ከመሀል ከተማው ምን ያህል ይርቃል? ለምስ አንድ ሰላሳ በግር እና አሁንም እንደሚነግሩኝ ስናን ወረዳና አካባቢው ረቡዕ ገበያ እንቅስቃሴ የለም። ሱቆች፣ የንግድ ድርጅቶች ተዘግተዋል። በምንድን ነው የዕለት ገበያችሁን የምታደርጉት? ከገበያ ተሸምቶ የሚበላ ነገር ካለ ውጭ የሚገዛው ሰው በምን አይነት ሁኔታ ውስጥ ነው ያለው? ውጭ ያለው ሰው በቆሎ ይገዛል፣ ጤፍ ይገዛል፣ ብዙ ገብስ እየገዛ ነው። የዕለት ቀለባቸው የሚተዳደር የነበረ ቀጥሎም ደግሞ የቀ- የከሰራተኛ ሆነ የማንም የከሰራተኛ ጭቃ የሚያወካው ቤት የሚደስ ነው ቤት የሚሰራ ሁላ ከዚያ እየገዛ ያበ እየገዛ ዳግምን ደግሞ ከታሄ ደግሞ ወይዘራ ሆሸ ልጅ የገዛት በሰቀ ይነበር አሁን ያሁን ላው ተላላ ታረጎ ያለ ነው ያለ ለምንና ነው ያለ። የወረዳው አስተዳዳሪዎች የመንግስት ሰዎች ምን መልስ ሰጡ? ይሄ ግብር ቀረጥ የተጣለብን በስቶብናል፣ ከብዶናል ሲሉ ነጋዴዎቹ ሁኔታው እንዲለወጥ እንዲሻሻል አቤት ላለው ህዝብ ምን አይነት መልስ ተሰጠ? እርሶ የሚያውቁት ነገር ካለ በሚያውቁት የንግድ ሰውም ከሆነ የቤተሰብ አባልም ከሆነ

ምን እናድርግ፣ ምን እንፍጠር? በቃ ም እየተባለ ወተያለ ሰው ሮር ምንድን ነው ተስፋችሁ? አሁን ባላችሁበት ሁኔታ ተስፋ የምታደርጉት መንግስት፣ ይሄን ሁኔታ ይለውጣል ነው ምን ይደረጋል የሚል ተስፋ ነው ያደረባችሁ? በላ እንግዲህ እኛ የምንለው ዞሮ ዞሮ በቃ ህግን ሁሉም በገበሬ አካልን አካልም በጠላላ ሙሉ በሙሉ በሁሉም የነገር ግብር እየወደቀን ያሉ እና ስለዚህ እሮሮችን እየበዛን እና ለዚ አንድ ነገር መፍትሄ ሊደረግልን የሚል የተደበደበ ህብረተሰቡ እየተጉላላ ነው ያለ። አሁን እኛ የሚፈለግ ህብረተሰቡ ጥያሬ ነው። ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አሉላ፣ አንተም ወደ ሰሜን ወሎ ሊወስደን ነው። አሉላ አሁን ደግሞ ሰሞኑን በራቸውን ዘግተው የነበሩ የንግድ ድርጅቶች ዛሬ በከፊልም ቢሆን በራቸውን ከፍተው አገልግሎት መስጠት መጀመራቸውን፣ ነገር ግን የተጣለባቸውን የግብር ተመን ለመቋቋም የበኩላቸውን ከፍተኛ የዋጋ ጭማሪ ማድረጋቸውን ለአሜሪካ ድምፅ ተናግረዋል። ቀደም ብሎ ይፋ በተደረገው ድንጋጌ በተገለጠው መሰረት ተመኑ ከአቅማችን በላይ ነውና ይነሳልን የሚል አቤቱታ ያሰሙ ነጋዴዎች በዚሁ ሳባ ይበልጥ ከፍ ያለ የቀረጥ ተመን የተጣለባቸው መሆኑንም በእማኝነት ይናገራሉ። አሉላ ከበደ ነው። ቅድም እንዳልኩት እኝህን እኛውንም በቴሌፎን ማምሻውን ያነጋገራቸው እኔ ያለሁት በድሮ ወሎ ክፍል ሀገር ዋላ ደላንታ አውራጃ ዋላ ዳውንት ወረዳ፣ በአሁኑ ግን አማራ ክልል ሰሜን ወሎ ዞን ዋድላ ወረዳ ነው የምገኝ። እስኪ በዛሬው ዕለት በዋድላ ያለውን ሁኔታ ባጭሩ ይግለጹልኝ። ምን ይመስላል አካባቢው? ወጣ ብለው ነበር ቀኑን ያዩት የተመለከቱትን አካባቢው ያለውን ሁኔታ ይግለጹልኝ እስኪ። በአካባቢ ያለው የሁለት ሺህ ዘጠኝ አመተ ምህረት የግብር ሁኔታ ብዙ ሰዎች ከሚሰሩት ስራ በላይ ከፍተኛ የሆነ የግብር ጫና ተጥሎባቸዋል። ማስታወቂያ ድጋኝ አወጥቶ ነበር ወረዳው። ያወጣው ማስታወቂያ ምንድን ነው? እስከ ሶስት ድረስ ካልከፈላቸው አስተዳደራዊ እርምጃና ቅጣት የሚወሰድ መሆኑን እስከ ሶስት ማለት መቼ ነው? እስከ ነሀሴ ሶስት ማለት ነው ነሀሴ ሶስት ሁለት ዘጠኝ አመተ ምህረት ድረስ ከአመራ ግብር ከፈራሽ ካልከፈላችው አስተዳደራዊ ቅጣትና ወለድ ጭምር የምትከፍል መሆኑን የሚል ማስታወቂያ ወጥቷል። ነሀሴ አምስት ነው ዛሬ ቀኑ አልፏን። ግን ብዙ ነጋዴዎች መክፈል ባለመቻላችው ያው ግብርን አልከፈሉም ከሚሰሩት ታራ በላይ ስለሆነ ስለዚህ በዚህ ሳቢያ ሰሞኑን በከተማችሁ እንቅስቃሴ ቀንሶ እንደነበረ የንግድ ድርጅቶች ተዘግተው እንደነበር በትላንትና ዕለት ዘግበናል። ዛሬ ሱቆች ተከፍተዋል። ገበያዎች፣ መደብሮች ክፍት ናቸው። የምግብ ቤቶች፣ ሆቴሎች ምን ይመስላል ያለው ሁኔታ? የተለወጠ ነገር አለ? መደብሮች የተወሰኑ ተከፍቶ ነበረ። አሁን ተዘግቶ ነበር። አሁን የተወሰኑ ተከፍተዋል። ግን ዋጋ ጭማሬ ለምሳሌ ውስጥ ቤቶች ሽሮ በአንሳ ጫንት እንደሚሰጡ ፊት በሀያ አምስት የነበረውን በጥፍ የዋጋ ጭማሬ እንዳደረጉ

ይቅርታ እያሉኝ ያለው መጀመሪያ ይህን ያህል ገንዘብ ታክስ ተመድቦብሃል የተባለው ሰው ይግባኝ ሲል ይቀነስልኝ ሲል እንደውም ይጨመራል ነው የሚሉኝ አራት ሺህ ብር የተባለው ሰባት ሺህ አዎ አሁን ይግባኝ በማቅረቡ ብቻ ሌላውን ሰው ለማሸማቀቅና በዲሞክራሲ መንገድ መብታቸውን እንዳይጠይቁ ለማድረግ በእርግጥ ከሚሰጠው እና ከሚበተነው ውሳኔ ላይ ቅሬታችን አቅርቡ የሚል ተጽፏል በዛ መሰረት ግለሰቡ ቅሬታውን አቀረበ በለገበላይ የሚባል ቁርስ ቤት የሚሰራ ነው ይህን ቅሬታ ሲያቀርብ ሲያቀን ይህን ቅሬታ በማቅረብ ምክንያት ሶስት ሺዎች ትጨምራለ ተብሎ ሰውያውን ደግሞ ነው ላይ ነው ወዲያው ደንግጦ ማለት ነው። እስኪ ይንገሩኝ የገበያቸውን የንግዳቸውን ሁኔታ የሚያውቁት ከሆነ በቅርበት ቦምበሊኖ ና ሻይ ነው የሚሸጠው እንዲያሲንብዳቦ ከሚሰሩ ሰዎች ተቀብለው

ተጥሎባቸዋል እና ሌላውን ሰው እንዳይጠይቅ በመብት እንዳይጠቀም ለማድረግ በእነዚህ ሰዎች ላይ ህል ስለተወሰደ ሌሎች የመጠየቅ መብታቸውን እንዲያጡ ለማድረግ ታስቦ ማለት ነው። የሚያውቁታለ እንደውም የሚጠቅሱልኛል። ከሰሙት ውስጥ ብላቸው አሁን በጊዜ ስማቸው ነው ያነጋገርኳቸውም፣ ያው ጉዳዩ በዚህ ምክንያት ነው። ግን አሁን ከፍተኛ አመራዋ ግብር ከታያቸውን በጣም ከፍተኛ የተጣለባቸው ወረቀት ሲበተን፣ ከፍተኛ የጣሉባቸውን ሰዎች ወረቀቱን አልበተኑላቸውም። አሁን ማስታወቂያውም ላይ የሚለው እስከ ሐምሌ ሶስት ድረስ የግብር ውሳኔውን የበተንላቸው ሰዎች መክፈል አለባቸዋል። ዛሬ አሁን ከዚህ ዋላ ወረዳ ዜሮ አካባቢ የሚባል ሐሙስ ከተማ የወረዳው ቅርንቃሴ የሆነች ከተማ ነበረች። ከዚያ ከተማ ግብር ከፋዮች ተሰብሶ ብቻ ለማጥረብ መጥቶ ነበር። እነዚህ ጥያቄ ታይ አላገኝ መልካቸው ስራ አልተጠበቀ በቁጣ የተመለሱበት በቃ የተወሰደው የሚወሰድብናል እንጂ እኛ አንከፍልም የሚል ብዙዎች አሁን በቃ እንደዛ እያሉ ነው የተመለሱ። መልካም አካባቢው ያሉ ሁኔታዎችን እንዲሁ ታዝበው በሌላም ጊዜ አስተያየት እንደሚሰጡን ተስፋ አደርጋለሁ። እግዜር ይስጥልኝ። አመሰግናለን። ቀደም ሲል ለተሰሙት የነዋሪዎቹ ቅሬታዎች የክልሉን መንግስት ባለስልጣናት ምላሽ ለማካተት የተደረገው ጥረት ዛሬም ለጊዜው አልያዘልንም። በአሁኑ ወቅት በስራ ምክንያት ከክልሉ ውጭ መሆናቸውን በትናንትናው ምሽት የገለጹት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ምክትላቸውን አቶ ጸጋይን እንድናነጋግር መክረውን ነበር። እርሳቸውን ለማግኘት የተደረገው ሙከራ ስልካቸው አልነሳ ስላለ ሊሳካ አልቻለም። ማምሻውም በድጋሚ በስልክ ያገኘ ናቸው። አቶ ንጉሱ ጥላሁን ግን ስብሰባ ላይ መሆናቸውን ገልጸው በሌላ ጊዜ መልሳችሁ ደውሉ ብለውናል። በቀጠሮ ተለያይተናል። ጥረት ማድረጋችን እንቀጥላለን። ሌላ አንድ የፕሮግራም ማሳሰቢያ ያለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺና ጋዜጠኛ ኤልያስ ገብሩ በሀምሳ ሺ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ ማነጋግራቸው ነበረ። በሰአት ጥበት ምክንያት ለዛሬ ማቅረብ አልቻልንም። ሰኞ እለት ይቀርባል። ከይቅርታ ጋር እንገልጻለን። አሁን በቀጥታ ወደ አፍሪካ በጋዜጦች ይሆናል የምናልፈው። አቅራቢ አዳነች ሳህዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ሕገ ወጥ ሰው አሸጋጋሪዎች 280 ፍልሰተኞችን በየመን ባህር ውስጥ ገፍትረው መጣላቸው ታወቀ። የምዕራብ አፍሪቃ ሀገሮች በአንድ ገንዘብ ለመገባየት ማቀዳቸው ተዘገበ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ሲቢኤስ የተባለው በአሜሪካ የሚገኝ የቴሌቪዥን ጣቢያ በዘገበው መሠረት ፍልሰተኞችን ሕገወጥ ወጥ በሆነ መንገድ የሚያሸጋግሩ ሰዎች ካለፉት ሁለት ቀናት ወዲህ 280 ፍልሰተኞችን ወደ የመን ባህር ገፍትሮ በማስገባታቸው ከ50 በላይ የሚሆኑት ሰምጠው ቀርተዋል። 30 ሰዎች ደግሞ የደረሱበት አልታወቅም ሲል የተባበሩት መንግስታት ድርጅት የሰብዓዊ ጉዳይ አስተባባሪ ጽህፈት ቤት ትላንት ገልጿል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱያሪክ በሁለት የተለያዩ ጊዜያት ከተሳፈሩባቸው ጀልባዎች ወደ ባሕር ተገፍትሮ የገቡት ፍልሰተኞች ዓላማ በጦርነት በደቀቀችው የመን በኩል ወደ ፋርስ ባሕረ ሰላጤ አገሮች ለመጓዝ ነበር ብለዋል። ዓለም አቀፍ የፍልሰት ድርጅት ወይንም አይኦኤም ባለፈው ረቡዕ ወደ አምሳ የሚጠጉ ኢትዮጵያውያንና ሶማሌ ፍልሰተኞች ተገፍትረው በየመን ባሕር እንዲሰምጡ መደረጉን ዘግበዋል። ባለፈው ሐሙስ ከመቶ 20 በላይ የሚሆኑ ኢትዮጵያውያንና የሶማሌ ፍልሰተኞች በአረቢያን ባሕር የየመን ግዛት ወደ ሆነው ሻብዋ የባሕር ጠረፍ ሲጠጉ የተሳፈሩበትን ጀልባ የሚቆጣጠረው ሕገወጥ አሸጋጋሪ ባሕር ውስጥ እንደ ገፈተራቸው ድርጅቱ ጠቁሟል። አስከፊው አደጋ ከደረሰ በኋላ የተባበሩት መንግሥታት የፍልሰት አገልግሎት የሆነው ዓለም አቀፍ የፍልሰት ድርጅት ሻብዋ በተባለው ባሕር ጠረፍ ላይ የዘወትር ጥበቃ ሲያደርግ 29 ፍልሰተኞች የተቀበሩበት ቦታ እንዳገኘ ሪሊፍ ዌብ የተባለው የተባበሩት መንግሥታት ድርጅት የሰብአዊ ጉዳይ የዜና አገልግሎት ገልጿል። ከሞት የተረፉት ፍልሰተኞች የሞቱትን ሰዎች በፍጥነት መቅበራቸውን የፍልሰቱ ድርጅት መግለጹን ዘገባው ጠቅሷል። የሞቱት ሰዎች አስከሬኖች ተገቢ አያያዝ እንዲያገኙ ሲል የፍልሰቱ ድርጅት ከዓለም አቀፍ ቀይ መስቀል ማህበር ጋር በቅርብ እየሠራ መሆኑን እንደገለጸ ሪሊፍ ዌብ ጠቁሟል። የፍልሰቱ ድርጅት የሕክምና ሰራተኞች በሕይወት ለተረፉ 27 ወንዶችና ሴቶች ፍልሰተኞች የሕክምና እርዳታ ማድረጋቸውን፣ ውሃ ምግብና ሌላ የአስቸኳይ ጊዜ ረድኤትም ማቅረባቸውን ሌሎች ከሞት የተረፉ ስደተኞች እርዳታ ከማግኘታቸው በፊት ከአካባቢው እንደራቁ ሪሊፍ ዌብ ላይ የወጣው ዘገባ አውስቷል። ካለፈው ጥር ወር አንስቶ ሀምሳ አምስት ሺህ የሚሆኑ ፍልሰተኞች የመን ለመግባት ከምስራቅ አፍሪካ እንደተነሱ መዳረሻቸውም የተሻለ ኑሮ እናገኛለን በሚል እምነት የፋርስ ባረሰላጤ አገሮች መሆናቸውን ከነሱም ሰላሳ ሺህ ከ18 ዓመት ዕድሜ በታች እንደሆኑ አንድ ሦስተኛዎቹ ደግሞ ሴቶች መሆናቸውን ዓለም አቀፉ የፍልሰት ድርጅት ጠቁመዋል ይላል ሪሊፍ ዌብ። የመን ያሉት የዓለም አቀፍ የፍልሰት ድርጅት ተወካይ ሎረን ዲቦክ አንዳንዶቹ ወደ የመን የሚጓዙት ፍልሰተኞች የመን ላይ ጦርነት እንዳለ እንኳን አያውቁም። አንዳንዶቹም ልናስረዳቸው ስንሞክር እንኳ አያምኑም ሲሉ ለአሶሺኤትድ ፕሬስ የዜና አገልግሎት መናገራቸውን የሲቢኤስ ቴሌቪዥን ድረገጽ አስገንዝበዋል። በብሪታንያው ባት ዩኒቨርሲቲ ተባባሪ ፕሮፌሰር ታሂሩ አዚቬሌ ስለ ምዕራብ አፍሪቃ በአንድ ገንዘብ የመገባየት ጉዳይ ያቀረቡት ጽሑፍ ሲኤንኤን ድረገጽ ላይ ወጥቷል። በምዕራብ አፍሪቃ አንድ የመገባያ ገንዘብ እንዲኖር ሐሳብ ከቀረበ ወደ ሁለት አስርተ ዓመታት የሚጠጋ ጊዜ ያለፈ ሲሆን እንደ አውሮፓ አቆጣጠር በ2020 ዓ ም ከሶስት ዓመታት በኋላ ማለት ነው በተግባር ላይ እንዲውል ተወስኗል። ይሁንና የአውሮፓ ህብረትን የመሳሰሉት አንድነታቸውን ለመጠበቅ በሚንገዳገዱበት በአሁኑ ወቅት እቅዱ ተግባራዊ የመሆኑ ጉዳይ አጠራጣሪ ሆኗል ይላል ጽሑፉ። በምዕራብ አፍሪቃ አንድ የገንዘብ ቀጠና እንዲኖር የተወሰነው እንደ አውሮፓ አቆጣጠር በ1999 ዓ ም ሎሜ ቶጎ በተካሄደው የኢኮዋስ ማለት የምዕራብ አፍሪቃ ሀገሮች የኢኮኖሚ ኮሚሽን ጉባኤ ላይ ሲሆን የ15 አባል አገሮች መሪዎች በተስማሙበት መሰረት ነው። በዛን ወቅት ፈረንሳይኛ ተናጋሪ የሆኑት የምዕራብ አፍሪካ ሀገሮች በመካከላቸው የኢኮኖሚ ውህደትን ለማቀላጠፍ እንዲያመች ሲሉ ፍራንክን በጋራ ገንዘብነት ሲገለገሉ ቆይቷል። በመላው ምዕራብ አፍሪካ በአንድ ገንዘብ የመገበያየቱን ጉዳይ ለማሳለጥ ሲሉ ስድስት እንግሊዝኛ ተናጋሪ የምዕራብ አፍሪካ አገሮች እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ከ17 ዓመታት በፊት ማለት ነው በአክራ ጋና ተገናኝተው ሁለተኛ የገንዘብ ቀጠና ለመፍጠር ተስማሙ። ዓላማውም ከአራት ዓመታት በኋላ መላ የምዕራብ አፍሪካ አገሮች በመገበያያ ገንዘብ እንዲዋሃዱ ለማድረግ ነበር ሲል ሲኤንኤን ድረገጽ ላይ ወጣው ጽሑፍ አብራርቷል። እንግሊዝኛ ተናጋሪ በሆኑት የምዕራብ አፍሪካ አገሮች አንድ መገበያ ገንዘብ የመፍጠሩ ዕቅድ አራት ጊዜ ከተላለፈ በኋላ እስከነ ጭራሹ ተግባራዊነቱ በመደብዘዙ በምዕራብ አፍሪካ የገንዘብ ውህደት የመፍጠሩ ጉዳይ አጠራጣሪ ደረጃ ላይ መድረሱን ጽሑፉ ገልጿል። ለምሳሌ ጋና ውስጥ እንደ አውሮፓን አቆጣጠር ከ 2000 ዓ ም እስከ 2016 በነበረው ጊዜ አማካኝ የገንዘብ ግሽበት አሃዝ 16.92 ከመቶ ነበር። በክልሉ ትልቋ የኢኮኖሚ መሠረት የሆነችው ናይጄሪያን እንኳ እንደ ኤውሮፓን አቆጣጠር ከ2003 እስከ 2016 ዓ ምት በነበረው ጊዜ ውስጥ አማካኝ የገንዘብ ግሽበት መጠኗ 11.92 ነበር። ሁለተኛ ደግሞ በምዕራብ አፍሪቃ አንድ የመገበያ ገንዘብ እንዲኖር መላ አባል አገሮች አጠቃላይ አመታዊ ገቢ እጥረታቸው አራት ከመቶ ወይም ከዛ ያነሰ መሆን ይኖርበታል። እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው። እዚህ ደረጃ ላይ መድረስ ተአምር ይሆናል ይላል ሲኤንኤን ድረገጽ ላይ የወጣው ጽሑፍ። አንድ መገበያ ገንዘብና ክልላዊ ማዕከላዊ ባንክ የመኖራቸው ጉዳይ በንፍስ ወከፍ ሀገሮች ሙስና እንዲቀንስ ያደርጋል። ጥያቄው ግን ፖለቲከኞቹ ይህ እንዲሆን ይፈቅዳሉ ወይ ነው ሲል ሲኤንኤን ድረገጽ ላይ የወጣው የተባባሪ ፕሮፌሰር ታሄሩ አዘቬል ጥያቄ ያቀርባል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ መጨረሻው የአርብ ዝግጅት እናልፋለን። ኢትዮጵያዊነት የተሰኘው ድርጅት ነገ ቅዳሜና እሁድ ሶስተኛውን ሲምፖዚየም ሲልቨር ስፕሪንግ ሜሪላንድ ሂልተን ሆቴል ውስጥ ያካሂዳል። በሲምፖዚየሙ ልዩ ልዩ ከኢትዮጵያና ከሌሎችም የዓለማችን ክፍሎች የተጋበዙ ነዋሪዎች እንደሚቀርቡ የገለጹት የድርጅቱ ኃላፊዎች በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ጥናታዊ ጽሁፎችም ይቀርባሉ ብለዋል አዲሱ አበበ እንግዶቹን አነጋግሯል አመሰግናለሁ የነገውንና የእሁዱን ጉባኤ አጠቃላይ ይዘት በቅድሚያ ለመቃኘት በሞከረው ውይይት ያነጋገርኩት ሁለት የኢትዮጵያዊነት ድርጅት አመራር አባላትን ነው የድርጅቱን ሊቀመንበር ዶክተር እርቁ ይመርንና ለሦስተኛ ጊዜ የሚካሄደውን የነገና የተነገ ወዲያውን ሲምፖዚየም በሊቀመንበርነት የሚመሩትን ዶክተር ሙላቱ ውብነህን ለትብብራቸው ሁለቱንም አመስግኜ ቀዳሚውን ጥያቄ ለዶክተር እርቁ ነበር የሰጠሁት። ዶክተር እርቁ ኢትዮጵያዊነት ምንድን ነው ማለት? የኢትዮጵያዊነትን እናንተ እንደምንድን ነው የምትገልጡት? ካለፉት ሀያ አምስት ዓመታት በፊት ጀምሮ የኢትዮጵያዊነት ዜጋነት የዜጋነት ማንነት ክብር አቶ በሌሎች፣ በመለያዎች፣ በቋንቋ፣ በሃይማኖት፣ በመሳሰሉት ተተክቶ በመንግስትም በኩል እገዛ እየተደረገለት በፖሊሲ ደረጃ ተቀርጾ የተንቋሸሸበትና የወደቀበት ጊዜ ነበር። ግን በአሁኑ ጊዜ ብዙዎቹ ኢትዮጵያውያኖች የኢትዮጵያ ማንነታቸውን በማንሳት መንቀሳቀስ ጀምረዋል። ተስፋ የሚሰጥ ነው። ኢትዮጵያዊነት ይባል እንጂ ሙሉ ስሙ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ነው። ኢትዮጵያዊነት ባጭሩ ለማስረዳት ከባድ ነው፣ ግን ኢትዮጵያዊነት የዜግነት ማንነትን አክብሮ በመያዝ ከሌሎች እንደ ቋንቋ፣ ባህል፣ ሃይማኖት ከመሳሰሉት በላይ ሀገራዊ ራዕይና ተልዕኮ ያለው የህዝቡን አንድነትና እኩልነት የሚያረጋግጥ መሪ ሀሳብ የያዘ የሲቪክ እንቅስቃሴ ነው። ይህን ስም ይዘው ምናልባትም ተመሳሳይነት ባለው መልኩ የሚንቀሳቀሱ ድርጅቶች ቢኖሩ እናንተ ራሳችሁን በምን ሁኔታ ነው የምትለዩት? ነው ወይስ ሌሎችንም ተመሳሳይ አቋም ያላቸውን ታካትታላችሁ? ቀጣዩ ጥያቄ ነበር። ዶክተር ሙላቱ ይመልሳሉ። አንዳንድ አገሮች ችግራቸውን የሚያጠናላቸው እንዲሁም መፍትሔ የሚሰጥ ቲንክ ታንክ ያቋቁማሉ። ምንድን ነው በአማርኛ በአማርኛ እንግዲህ ቲንክ ታንክ እንደ ምናልባት እንደ ሀሳብ አፍላቂ ወይም ሀሳብ አመንጪ ማለት ይሆን። ከመንግስትም አይደለም ከማንም ከማንም አያገባቸውም። ነገር ግን የሀገሪቱን ችግር አይተው መፍትሄ ሊሆን የሚችል ነገር ይሄ ነው ብለው መፍትሄም የሚሰጡ ችግርንም የሚያጠኑ አንዳንድ ድርጅቶች ይቋቋማሉ በየሀገራቸው። በእኛ ሀገር እኔ እስከማውቀው ድረስ ገሌ ነው የሚባል የዚህ አይነት ድርጅት የለም። የእኛ ድርጅት ምንድን ነው? ያው እንግዲህ የሚያስበው በመረጃ የተደገፈ ጥናት እያደረጉ ሐሳብን ትምህርትን ሊሰጡ የሚችሉ ሰዎች ለማሰባሰብ እና ከዚህ አኳያ የኢትዮጵያ የወቅቱ ችግር ምን እንደሆነ አጥንታችኋል ማለት ነው ወይስ አስጠንታችኋል? መፍትሄስ አፈላልጋችኋል? ዶክተር ሙላቱ ኢትዮጵያ ችግር ብዙ ነው፣ የተወሳሰበ ነው። የፖለቲካም አለ፣ የኢኮኖሚም ችግርም አለ። አንዳንዱም ደግሞ መሰረታዊ የሆነ ችግርም አለ እና ሁሉን በሙሉ እናዳርሳለን ማለት አይቻልም። እኛ የምናስበው በዚህ ቅዳሜ እና እሑድ በአራት ጉዳዮች ላይ እናተኩራለን። አንደኛው የትምህርት ጥናትና ጥራት፣ የሁለተኛው ደግሞ የመሬትን አያያዝ በተመለከተ ነው። የመሬት አያያዝ በጣም በጣም አስቸጋሪ ነው። ሌላ ሁለት አሉ አንደኛው የዲሞክራሲ ሴቶች ሀገራችን ውስጥ በምን አይነት ሁኔታ ነው እስካሁን ያለው ለወደፊትስ በምን አይነት ሁኔታ ነው የሚሻሻለው የሚለውን ነገር ጥናት ያደረጉ ሁለት ሰዎች ጋብዘናል አራተኛው የሰብአዊ መብቶች ጉዳይ ነው ማን ራይትስ እንግዲህ እነዚህ ላይ እናተኩራለን ትኩረት የምታደርጉበት ነገር ነው ልዩ የሚሆነው ኢትዮጵያዊነት አባላትም እንዳሉት ነው እንግዶች የገለጡት ከሶስት ትውልዶች የተውጣጡ አባላት ናቸውም ብለዋል በሀያዎቹ በሀምሳዎቹና በዘጠናዎቹ የዕድሜ ክልል ውስጥ ያሉ ማለት እንደሆነም ተነግሯል። አሉ ይግለጡልኝ ማለት ለማንኛውም ኢትዮጵያዊ ለማንኛውም ሕዝብ ክፍት ነው ስብሰባው ለማንም ክፍት ነው። ማንም ሰው የመንግስትም ሆነ የተቃዋሚም፣ ይሄ እኮ የሀገሪቱን ችግር ለማየት ነው። እና ያን ችግር አይቶ መፍትሄም ለመስጠት ይሄ ችግሩንም ለመረዳት እገሌ በተለይ ያውቀዋል የሚባል ነገር የለም። ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ ቅዳሜ ምሽት እንገናኛለን። አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ¶¶